他们是。 Hello? አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ፣ ቅዱሳን የሚሆኑ ደቀ መዛሙርትና ንጹሐን ሐዋርያትን እንዲህ አልካቸው። እናንተ የምታዩትን ያዩ ዘንድ ብዙ ነቢያትና ጻድቃን ወደዱ፣ አላዩም። እናንተ ዛሬ የምትሰሙትን የሰሙ ዘንድ ወደዱ፣ አልሰሙም። የእናንተ ያዩ ዓይኖቻችሁና የሰሙ ጀሮቻችሁ ግን የተመሰገኑ ናቸው። እኛንም እንደ እነሱ የበቃን አድርገን በቅዱሳን ጸሎት የከበረ የወንጌልን ቃል ሰምተን እንሰራ ዘንድ Let

Yeah. No, she Yeah. <laughs> ኢፌሶ ወንጌል ምዕራፍ 3 ቁጥር 10 እስከ 25። ኢየሱስ መልሶ እንዲህ አለው፣ አንተ የእስራኤል ምምር ስትሆን ይህን አታውቅምን? እውነት እውነት ልሃለሁ፣ የምናውቀው እናገራለን፣ ያየነውንም እንመሰክራለን፣ ምስክራችንን አትቀበሉትም። ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ፣ ስለ ሰማያዊ ነገር ምነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደ ሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪ እስኪሰድ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በርሱ በሚያምን አይፈረድበትም፤ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነት የሚያደርግ ስራው ግን በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ አገር መጣ፣ በዚያም ከእርሱ ጋር ተቀምጦ ያጠምቅ ነበር። ዮሐንስም ደግሞ በሳሌም አቅራቢያ በሄኖና በዚያ ብዙ ውሃ ነበርና ያጠምቅ ነበር። እየመጡም ይጠመቁ ነበር ዮሐንስ ገና ወደ ወህኒ አልተጨመረም ነበርና። በወልድ ያመነ የዘላለም ሕይወት አለው ያላመነ ግን አሁን ተፈርዶበታል አለ ጌታ ለደቀ መዛሙርቱ። አምን በቃለ ወንጌል ቅዱስ።